ሐኪሞን ይጠይቁ። ዛሬ በአንድ የልብን ጤና በሚመለከት ርዕስ ላይ ነው የሚያተኩረው፣ የልብ ሽንቁርና ስብራት። ርዕሱ የሚስብ ይመስላል። የልብ ነገር ብዙ ነው የሚያሳስበው፣ ብዙም ያነጋግራል። አዘጋጅና አቅራቢው እዚሁ አጠገቤ ያለ አሉላ፣ እንዴት ነው ይሄ ነገር፣ የልብ ስብራት? ልክ ነሽ ቆንጅ ትክክል ብለሻል አሁን የልብ ነገር ብዙ ያነጋግራል ቀለብ ባለመንፈስ የተለየ ስሜትን ለመግለጽ በምንጠቀምባቸው ሀረጎችና ያነጋገር ዘይቤዎች ታክን ታዲያ የተፈጥሮና የጤና ነክ ጉዳዮችን ወደምንመነምርበት ወደማናውቀው ግዙፍ የልብ ዓለም ነው የምንዘልቀው። በዚያ በአነሳ ነው ሽንቁርም ባይሆን በሀሳብ መስኮቶች ዘለግ ያለውን መንገድ ዛሬ እንጀምራለን። ተከታታይ ዝግጅት ነው። ሙያዊ ማብራሪያውን የሚሰጡን በዚህ በዩናይትድ ስቴትስ የሚኒሶታ ክፍለ ግዛት የኤኒፒን ካውን የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተሩ ብሸት አየነው ናቸው። ወደ ቃል ምልልሱ እንዝለቅ። ቆንጀት ጥሩ ሀሳብ ነው አሉላ የልብ ስብራት ይሄ ሀርት ብሬክ የሚሉት ያመኑት ሲከዳሚ የሚመጣው ነገር እስካልሆነ ድረስ ለመስማት ቸኩያለሁ። ዶክተር ውብሸት አየነው ለልባችን ቅርብ የሆነ ይባላል። ልባችንን የሚመለከቱ ጥያቄዎች በመጡ ቁጥር እናገኘታለን። በቅድሚያ ለጊዜው አመሰግናለሁ። እኔም ስለ ግብዣ አመሰግናለሁ። አሉላ፣ ለዚህ ቃለ መልሳችን መነሻ የሆነን ጥያቄ ልብ ላይ የሚደርስ ሽንቁር ይላል ልብን ያህል ነገር ይሸነቆራል ወይ ይልቁንም የጠና የበረታ የሐዘን ስሜት ሲኖር የልብ ስብራት ከሚባለው ጋር ሰዎች አዛምደው የሚያስቡት ቶሎ የማይጠግ ጉዳት መድረሱን የሚገለጽበት እንጂ ፈጥኖ የማይታሰብ የሚመስል አካላዊ የሆነው የልብ ሽንቁር ከአደጋ ጋር ካላያያዝ ነው። መኖሩንም ቶሎ መገመት ማንችለው ይመስላል። እስኪ ለመንደርደር ያህል የትኛውም የሰውነት ክፍል ላይ ሊደርስ ከሚችል አደጋ ጋር ከተያያዘ ውጪ ልብ በተፈጥሮ ሊሸነቆር ይችላል ከአባባል ያለፈ የልብ ክፍሎች ላይ የሚኖር ቀዳዳ ይኖራል። ከሆነ የትኞቹ የልብ ክፍሎች ላይ ነው በይበልጥ የሚታወቀው? የልብ ሽንቁር ጋር አብረህ አገናዝበ የተናገርከው የልብ ስብራት ወይም መሰበር የሚለውን ስለ ሽንቁሩ ትንሽ ተነጋግረን ያኛውንም የምናልፈው የለም። ምክንያቱም በእንግሊዝኛም ስለ ሕክምና ስንነጋገር ለምሳሌ፣ አሁን የልብ ስብራት ያልከው ብሮክን ሀርት ተብሎ በደንብ የታወቀ ሰዎች ሲጨነቁ በደንብ ልባቸውን አድክሞ አንዳንድ ጊዜም ወደ ሆስፒታል ገብተው እርዳታ እንዲፈልጉ የሚዳርጋቸው አይነት ሁኔታ ነው። ስለ ልብ ሽንቁር ስታወራ እኔ የሚታየኝ ከሱ ትንሽ መለስ ያለ በመለስተኛ ደረጃ ትንሽ ቆንጠጥ አድርጎ ትንሽ አሳስቦ ባይከብድም ደግሞ ብቻ ትንሽ አስቸግሮ የሚተው አይነት ነገር አድርጌ ነው የማየው ሽንቁሩን እና በእንግሊዝኛ ካየነው ይሄ የልብ ሽንቁር እንግዲህ ታይኒ ፓንክቸር ወይም ፐርፎሬሽን እንደ እሱ አይነት መለስተኛ አይነት ቀዳዳዎች ናቸው። እንደ ሱ አይነት ነገር ነው እያየን ያለ ነው እና ስለ እሱ በደንብ ለመነጋገር አድማጮቻችንን ማስገንዘብ የሚያስፈልገው ምንድን ነው? መጀመሪያ ወይ ሰርኪሌሽንን የልብ የደም ዝውውር ስርአት የደም ኡደት አዎ እና እሷ እንድንረዳ ሽንቁሯ የት ጋር እንደምትሆን ለማስረዳት ይቀልናል። ልብን ስንመለከተው አራት ክፍል አለው። ቀኝና ግራ፣ ከላይና ከታች ተብሎ ሊከፈል ይችላል። እና ብዙ ጊዜ ከላይ ያሉት ሁለት ክፍሎች ደም ተቀባይ ሲሆኑ፣ ከታች ደግሞ ያሉት ሁለቱ ክፍሎች ደም አሰራጭ ወይም ደም ረጪ ሆኖ ነው የሚታዩት። ከላይ ያሉት ኤትሪያ ይባላሉ። ከታች ያሉት ቬንትሪክል ይባላሉ። እና ብዙ ጊዜ ቀኝና ግራው በመሀሉ ከፋይ ወይም ደግሞ ሴፕተም የሚባል ነገር ሁለቱን ቀኝና እግር አድርጎ የሚከፍላቸው እንደ ግድግዳ እንደ እሱ አይነት ነገር አለ ልባችን ውስጥ። አሁን ይቺ ሽንቁር የምንላት ነገር እንግዲህ የት ጋር ነው የምትከሰተው? እዚህ ግድግዳው ላይ ነው ምተው። ይሄ እንግዲህ በደንብ አድማጮቻችን መገንዘብ ያለባቸው በአደጋ ወይም በሌላ ነገር ማለትም፣ አብሮ ወለድ ያልሆነ ነገር ስንወለድ አብሮ ያልመጣ ነገር ካየን እንደዚሁ አይነት ነገር ከሆነ ሽንቁሩ ከልቡ ውጭም ከውጪ ካለው ግድግዳም ጋር ሊገናኝ ይችላል ማለት ነው። ግን ብዙ ጊዜ ስለ ትንሿን ቀዳዳ ወይም ደግሞ ሽንቁሯን ስናወራ የት ጋር ነው ያለችው? ቀኝና ግራ ክፍሉን የሚከፋፍለው ግድግዳ ላይ ነው የምትቀመጠው። የዚህም ጥሩነቱ ምንድን ነው? አሁን ሰው የሆነ ቀዳዳ ሲያይ እንግዲህ የሚታየው ደም ከልቡ ውጭ እየፈሰሰ ወይም የሆነ ትልቅ ችግር ላይ የሚደርስ ነው የሚመስለው አዎ ምክንያቱም እንዴት እንደዚህ አይነት ልብን የሚያህል ደም የሚያዘዋውር ነገር ቀዳዳ ኖሮት እንዴት ይሰራል የሚል ነው ሰው ጋር እንግዲህ ሀሳብ ውስጥ የሚገባ። ግን በሁለቱ ክፍሎች በቀኝና በግራው መሀል ከሆነ ያለው እንዲያው ቢበዛ ቢበዛ ደሙ እዛው ይንሸራሸራል እንጂ ከቀኝና ግራ ከልብ ወጥቶ አይፈስም። በዚህም ምክንያት ለብዙ ጊዜ ይሄ ሽንቁር አንድ ግለሰብ ውስጥ ቢኖርም በሕይወቱ ሙሉ እንዲያውም ሳይገነዘበው ወይም ደግሞ ምንም ለበለጠ ችግር ሳይዳርገው ያ ግለሰብ ሙሉ ህይወቱን መኖር ይችላል። መኖሩ እንኳን ሳያውቁ ሊኖሩ ይችላሉ፣ በተለየ ሁኔታ በምርመራ ካልተረጋገጠ ነው የሚሉን። በእርግጥ ነው ይሄ ነገር መጀመሪያውኑ አሁን አድማጮች ሲሰሙ እንዴ ለምን አንድ ሰው ጋር ይመጣል ለምን ሌላው ሰው ጋር ግን አይመጣም ብሎ ለምሳሌ ሊጠይቁ ይችላሉ። ዱ ምንድን ነው ሁላችንም ከመወለዱ በፊት ይሄ ሽንቁር መቶ በመቶ ልብ ውስጥ አለ። ልባችን ውስጥ ከሌለ በእርግዝና ጊዜ እናት ለልጅ አስፈላጊውን ደምና ሌሎች ንጥረ ነገሮች አሳልፋ መስጠት ባልቻለች ነበር። አስፈላጊ የሆነ ተፈጥሮ ነው በጽንስነት ጊዜ። ከዛ በኋላ ያለው ነው የተለየ ገጽታ የሚኖረው ማለት ነው። አዎ በጽንስነት ጊዜ ሁላችንም ይሄ ነገር አለን። አንተም አለህ፣ እኔም አለን። ሁሉም አድማጭ ሁሉ አለው ይሄ ሽንቁሩ። በተለይም ደግሞ ከአራቱ ክፍል ከተነጋገር ነው፣ ከላይኛው ክፍል ኤትሪያ የሚባሉት በቀኝና በግራ ያሉት ተቀባይ ክፍሎች መሀላቸው ላይ ከፋያቸው ላይ ያለው ቀዳዳ መኖር አለበት እንዲያውም ከሌለ በጽንስነት ደረጃ ያለው እድገት ይቋረጣል ማለት ነው። አሁን ምን ይሆናል ያ ግለሰብ በሚወለድበት ጊዜ ከመቶ ሰባ አምስት ያ ሽንቁሩ ራሱን ችሎ ይደፈናል። ምክንያቱም በዛ ጊዜ አስፈላጊ አይደለም ማለት ነው። ግን ሀያ አምስት በመቶዋችን ያቺን ቀዳዳ ይዘን ነው የምንኖረው በሕይወታችን በሙሉ በጣም ጥቂት ከዛ ውስጥ እንዲህ አይነት ቀዳዳ ሲኖር በእንግሊዝኛ በነገራችን ላይ ፔተንት ፎር አመኖ ቫሊ ወይም ፒኤፍኦ ይባላል። ይሄ በጣም የተለመደው አይነት፣ የምናወራው አይነት ሽንቁር እንደሱ ነው የሚባለው እና ብዙ ጊዜ በሌላ አይነት ጉዳይ ሰዎች ይሄ የልብ አልትራሳውንድ ወይም ኤኮካርዲዮግራፊ በሚደረግላቸው ጊዜ በዛ ጊዜ ነው የሚታየው ይሄ ነገር እና ያ ግለሰብ ግን ምንም ሳይሰማው ምንም ችግር ሳይኖርበት እንዲሁ ያ ነገር እናየዋለን፣ እንገነዘበዋለን፣ ሊገለጽለትም ይችላል። ለዛ ግለሰብ ግን ምንም የሚደረገው ነገር የለም። ደምም ያው ከቀኝና ግራ ትንሽ እየተንሸራሸረ ከዛ የበለጠ ሌላ ችግር ሳያደርስ ሌላ ነገር ሳይከሰት ያ ግለሰብ ሙሉ ሕይወት የሚኖርበት አይነት ሁኔታ ነው የምናወራው ያለን። ያለ ብዙ ችግር በጽንስ ጊዜ ምንም አይነት ጉዳት ሳያስከትል ህይወትን በሙሉ ሊቀጥል እስከሚችለው በጣም መጠነኛ ችግር ሊያስከትል እስከሚችለው ድረስ ሁኔታዎች ሊለያዩ መቻላቸውን ገልጠዋል። ሽንቁሩ ወይም የቀዳዳው አይነት ያለበት ቦታ ቀደም ብለው የልብ ግድግዳዎችን ጠቅሰዋል። በተለይ ላይኛው የልብ አካላት ቶ የሚተባሉት ላይ የሚኖረውን ገልጸዋል። እና የቀዳዳው አይነት ያለበት ቦታና የሽንቁሩ ስፋት ሊለያይ ይችል ይሆን በዚህም ሳቢያ ቅድም ያሏቸው ጉዳት የመኖርና ያለመኖር ካለም የጉዳቱ መጠን መለያየት ይችል ይሆን?